የኬንያ መንግሥት በዳዳብና ካኩማ የስደተኞች መጠለያ ጣቢያ የሚገኘውን መሥሪያ ቤት መዝጋቱን በጣቢያው የሚኖሩ ስደተኞች ተናግረዋል። ስደተኞቹ እንደሚሉት የጣቢያው አስተዳደር የሆነው የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ ካለፈው ሳምንት መጨረሻ አንስቶ ሙሉ በሙሉ አገልግሎት መስጠት አቁሟል። የተባበሩት መንግሥታት የስደተኞች ድርጅት ዩኤንኤችሲአር ትላንት ሰኞ ባወጣው መግለጫ የኬንያ መንግሥት ውሳኔውን እንዲያጤን ጠይቋል። የኬንያ መንግሥት እስካሁን በጉዳዩ ላይ የሰጠው መግለጫ የለም። ሙሉ ዘገባውን ገልሞ ዳዊት ከናይሮቢ አድርሶናል። ከባለፈው ሳምንት መጨረሻ አንስቶ በካኩማና ጠጣብ የሚገኙ የኬንያ የስደተኞች ጉዳይ ቢሮዎች ዝግ መሆናቸውን በሁለቱ ጣቢያዎች የሚኖሩ ስደተኞች ለአሜሪካ ድምፅ ተናግሯል። እንደ ስደተኞቹ የጣቢያው አስተዳደር የስደተኞችን የምዝገባና የሰፈራ መርሃ ግብር የሚያስፈጽመውን ቢሮ በመዝጋቱ በተለይ አዲስ ተመዝጋቢ ስደተኞች በመቸገር ላይ መሆናቸውን ይናገራሉ። በቱርካና ግዛት በሚገኘው የካኩማ የስደተኞች ሰፈር የኬንያ የስደተኞች ጉዳይ ቢሮ ቅርንጫፍ የኦሮሚያ ቋንቋ አስተርጓሚ የሆነው ሴን እንደምለው በባለፈው ሳምንት መጨረሻ ናይሮቢ ከሚገኘው ዋና መስሪያ ቤት ወደ ቅርንጫፍ ቢሮው ስራ እንድናቆም ትዕዛዝ በመተላለፉ ቅርንጫፍ ቢሮው ዝግ መሆኑን ይናገራል። ዋንጀለነኑቲ ዮዘለጋዴ ቤኔፍካኒተን ዴቤፍናኑ ንጀለኒ

ከዚህም በተጨማሪ የጣቢያ አስተዳደር ስራ የሰላምና ማረጋጋት ስራንም በስደተኞች ሰፈር ውስጥ የማስፈጸም ኃላፊነት ያለው የመንግስት አካል ነው። በሁለቱ ትላልቅ ጣቢያዎች ውስጥ የሚኖሩ ስደተኞች ወደ ተለያዩት የኬንያ ግዛቶች ለመንቀሳቀስ ፍቃድ የሚሰጣቸውም ይህ የኬንያ የስደተኞች ጉዳይ ቢሮ ሲሆን፣ በተለይ ለትምህርትና ለሕክምና ወደ ናይሮቢ እንዲሁም ወደ ሌሎች የኬንያ ከተሞች የሚጓዙ ሰዎች በዚህ የተነሳ እየተቸገሩ እንዳሉ ይናገራሉ። መንግስቱ ጭምደሳ በደዳቢ ስደተኞች ሰፈር የሚኖር ኢትዮጵያዊ ስደተኛ ነው። ተማሪ ነኝ። ወደ ናይሮቢ እጄ መማር ነው የሚፈልገው። ኬንያታ ዩኒቨርሲቲ ነው የሚማረው። ያው ሙቭመንት ፓስ ከዲአርኤ ስለማገኝ ባለፈው አርብ እኔ እራሴ እጄ ነበር። እዛ ብዙ ጊዜ ቆየን። መጨረሻ ላይ ስንጠይቃቸው ዲአርኤ ኦፊሻሊ መንግስት ኦፊሳቸውን ዘግተዋል፣ ከናይሮቢ ጀምሮ እስከዚህ። ስለዚህ እኛ ወረቀት ለእናንተ መስጠት አንችልም አሉን። ተመለስ ማለት እንግዲህ ነው። ናጋጉን ላይ ነኝ ማለት ነው። ትምህርት መከታተል አልቻልኩም። ኦልሬዲ ትምህርት ተከብቷል። ስለዚህ ያለ ወረቀቱ ከዚህ ወደ ናይሮቢ ይቅርና ከደዳብ ራሱ ወጣ ብለ መንቀሳቀስ አትችልም ማለት ነው። የኬንያ መንግስት ውሳኔን በማስመልከት ዋና መቀመጫውን በስዊዘርላንድ ጄኔቭ ያደረገው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ዩኤን ኤች ሲ አር ትላንት መግለጫ ያወጣ ሲሆን በመግለጫውም የኬንያ መንግስት ውሳኔውን እንደገና እንዲያጤ ነው ተማጽነዋል። የድርጅቱ ቃል አቀባይ የሆኑት ኤድሪያን ኤድዋርድስ ኬንያ ለሩብ መቶ ዓመት ለብዙ ተገንፈላጊዎች ከለላ በመሆን በተለይ በአፍሪካ ቀንድ ጉልህ ሚና ተጫውታለች በማለት ተናግሯል። ምስተር ኤድዋርድስ አክለውም ለጉዳዩ ልባት ለመስጠትም ድርጅታቸው ከኬንያ መንግስት ጋር እንደሚሰራም አሳውቀዋል። በሁለቱ ጣቢያዎች የሚኖሩት ስደተኞች ውሳኔውን በማስመልከት ሕይወታቸው ስጋት ላይ መሆኑን ሲናገሩ፣ በተለይ ከትውልድ ሀገራቸው እስራትን እና ጦርነትን በመሸሽ በስደተኞች ጣቢያ ተጠልሎ ላሉት ይህ አስደንጋጭ سأنا نويل اللو. የኬንያ መንግስት በበኩሉ በሀገሪቱ ላይ የተፈጸሙት የሽብር ተግባራት የተጠነሰሱት በስደተኞች ሰፈር ነው በማለት የብሔራዊ ደህንነት ፈተና እንዳለበት ያስረዳል። የኬንያ ሀገር ውስጥ ጉዳዮች ሚኒስቴር ካራንጃ ኪቢቾ ከሶስት አመታት በፊት በዌስትጌት የገበያ ማዕከል የደረሰው የሽብር ጥቃት በደዳቤ ስደተኞች ሰፈር እየተወጠነ መሆኑ የመረጃና የደህንነት ቢሮችን በቂ መረጃ አለው። ስለዚህ ምንም እንኳን ጣቢያውን መዝጋት የብዙ ሰዎችን ህይወት ቢጎዳም በቅድሚያ ለሀገራችን ዜጎች ተጠያቂ ተጠያቂነት ስላለብን ከዚህ ውሳኔ ደርሰናል፣ በማለት ዘኢንዲፔንደንት ለተባለ ጋዜጣ ተናግሯል። ኬንያ ከስድስት መቶ ሺህ በላይ ስደተኞችን በማስተናገድ በአፍሪካ ሁለተኛ ሀገር ናት። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ እናመሰግናለን። ገልሞ በሌላ በኩል የተባበሩት መንግስታት ድርጅት አህዞች እንደሚያመለክቱት በኬንያ ከአራት መቶ ሺህ በላይ የሶማሊያ ስደተኞች ሲገኙ ከሀገሪቱ አጠቃላይ የስደተኞች ቁጥር ወደ ሶስት ከመቶ የሚሆኑት ደግሞ ኢትዮጵያውያን ናቸው። በኬንያ የቀድሞው የሶማሊያ አምባሳደር ሞሐመድ አሊራን ሄኖክ ሰማግ ዜራ አነጋግሯቸዋል። ሶማሊያ ላለፉት ሁለት አስርተ ዓመታት በጦርነት ስትታመስና ዜጎቿ ሲሰደዱ ቆይቷል። በእርስ በርስ ጦርነቱ ሳቢያ ለነፍሳቸው በመስጋት ቤተሰቦቻቸውን ይዘው ወደ ጎረቤት ኬንያና ኢትዮጵያ እንደዚሁም ወደ ሌሎች ሀገሮች ከተሰደዱት በተጨማሪም ከአምስት ዓመታት በፊት የተከሰተውን ድርቅና ረሃብ ሽሽት ወደ ኬንያ የገቡት ሶማሊያውያን ቁጥር እጅግ ብዙ ነው። በወቅቱ ኬንያ ከስድስት መቶ ሺህ በላይ ሶማሊያውያን ስደተኞችን አስጠልላ ነበር። በዚህ ወቅት ነበር ሶማሊያዊ ዲፕሎማት መሐመድ አሊ ኑር በኬንያ የሶማሊያ አምባሳደር የነበሩት ቱ እኛ ሶማሊያውያን ከአራት መቶ ሺህ በላይ ለሚሆኑ ሶማሊያውያን ስደተኞች በካኩማ መጠለያ በመስጠቱ የኬንያን መንግስት ከልብ እናመሰግናለን። የኬንያ መንግሥት በወቅቱ ለሶማሊያውያን የሰጠውን ጥገኝነትና ዋስትና የተባበሩት መንግሥታት ድርጅት ዩኤንኤችሲአርን ጨምሮ ሌሎች ዓለም አቀፍ ድርጅቶችና አህጉራዊ ኅብረቶች ያወደሱትና አብረው የሰሩበት ጉዳይ ነበር። የኬንያ መንግስት በተደጋጋሚ በመላ ሀገሪቱ እየደረሱ ያሉ የሽብር ጥቃቶች የስደተኞች ጣቢያዎችን አማክለው ወደ ሌሎች የሀገሪቱ ክፍሎች እየተስፋፉ ያሉ ሴራዎች እንደሆኑ በመጥቀስ የስደተኞች ጣቢያዎቹ የሽብርተኞች መናኸሪያ ሆኑብን በማለት ስደተኞች በፈቃድ እንዲመለሱ ሲያሳስብ ቆይቷል። በኬንያ የቀድሞ የሶማሊያ አምባሳደር መሐመድ አሊ ኑር ስደተኞችን በፈቃዳቸው ካልሆነ በስተቀር ሸሽተው ወደ መጡባቸው አካባቢዎች መመለስ የዓለም አቀፍ ድንጋጌዎችን ይጻረራል ይላሉ። We as Somali and Kenya have signed the UN convention laws which says that refugees who run away or come from a country cannot be forcefully turned back. በእኛ በሶማሊያውያንና በኬንያ መንግስት መካከል ስደተኞችን በሚመለከት በተባበሩት መንግሥታት ድርጅት የተደረሰበትን ስምምነት እንጋራለን። ስምምነቱ ስደተኛን ያለ ፍላጎቱ ወደ መጣበት ላለመመለስ ነው። ኬንያም የገባችውን ቃል ትጠብቃለች የሚል እምነት አለኝ። በኬንያ የሶማሊያ አምባሳደር ሆኜ ባገለገልኩበት ወቅት የስደተኞች መጠለያዎችን በተደጋጋሚ ጎብኝቻለሁ። መጠለያ ውስጥ የሚገኙት ሶማሊያውያን ስደተኞች ለጊዜው ነው እንጂ የዘላለም ኑሯቸው መጠለያ እንዲሆን አይፈልጉም። ብዙዎቹ ወደ ሀገራቸው መመለስ ይፈልጋሉ። ለዚህም ወደ ዐሥር ሺህ የሚጠጉ ሶማሊያውያን ወደ ሀገራቸው መመለሳቸውን እንደ ምሳሌ መጥቀስ እንችላለን። ሀገሩን የሚጠላ የለም። የሚሻለውም በሀገር መኖር ነው። በሰው ሀገር መኖር ምቾት የለውም። በኬንያ ቦታ ሆኜ ራሴን ሳየው ለብዙ ስደተኞች ጊዜያዊ መኖሪያ ሆና ትልቅ ሸክም ለአመታት ስታስተናግድ ቆይታለች አሁን ከግማሽ ሚሊዮን በላይ የሚሆኑ ስደተኞች በኬንያ የስደተኞች ሰፈሮች ውስጥ ከሀያ አመታት በላይ እየኖሩ ነው አምባሳደር መሐመድ አሊ ኑር በቀጣይነት ያነሳሁላቸው ጥያቄ የኬንያ መንግስት በተደጋጋሚ የሚደርሱባቸው የሽብር ጥቃቶች በስደተኞች ሰፈር በኩል የተሻገሩ ናቸው የሚሉ ስጋቶች ናቸው እንዲህ ይመልሳሉ These first people who are doing these, uh, insecurity, they are tourist groups. the same people who the refugees ran away from them. ሀገሪቱን ከሚያናውጡት አሸባሪዎች ጋር መጠለያ ውስጥ የሚኖሩት ስደተኞች በፍጹም መተባበር የለባቸውም። በመጠለያ የሚገኙትን ስደተኞች ከነዚህ ሽብርተኞች ጋር አብሮ መፈረጅም ትክክል አይመስለኝም። እነዚህ አሸባሪዎች የሁላችንም ጠላቶች ናቸው። እነሱን ለመፋለም በጋራ እንሰራለን። በመቶ ሺዎች የሚቆጠሩ ሶማሊያውያን ስደተኞችን ወደ ሀገራቸው ለመመለስ የሚያሳስቧቸው ጉዳዮች አሉ። መሬታቸውና ቤታቸውን ጥለው ከወጡ በተለይ ከአስርት እስከ ሀያ ዓመታት የሆኗቸው ንብረት አልባ መሆናቸው ነው። አምባሳደሩ የሶማሊያ መንግሥት በአሁኑ ወቅት የያዘውን ጥረት አስረድተዋል። እውነት ነው። ከሀያ ዓመታት በፊት ወደ ሌላ ሀገር የተሰደዱት ሶማሊያውያን ሶማሊያ ውስጥ የነበራቸው መሬትና ቤታቸው ላይጠብቃቸው ወይም ተወስዶ ሊሆን ይችላል። ነገር ግን የሶማሊያ መንግሥት ንብረታቸውን ሊተካላቸው ዝግጁ ነው። የጸጥታና የደህንነት ባለሙያዎች ለረጅም ጊዜ ከሶማሊያ ወጥተው የቆዩ ስደተኞች ወደ ቀያቸው ሲመለሱ የመሬት የውሃና የግጦሽ አጠቃቀምና ይዞታ ግጭቶችን ሊያጭሩና የሀገሪቱን ጸጥታ ሊያደፈርሱ ይችላሉ በሚል ያላቸውን ስጋት ይገልጻሉ።